Agarinya report. በአማራ ክልል የተከሰተው ድርቅ በታህሳስ ወር የከፋ ሊሆን እንደሚችል እየተገለጸ ነው። በአማራ ክልል በዝናብ እጥረት ሳቢያ በስምንት ዞኖች የተከሰተው ድርቅ በመጪው ታህሳስ ወር ችግሩ የከፋ እንደሚሆን የክልሉ አደጋ መከላከልና የምግብ ዋስትና ኮሚሽን ለሪፖርተር ገልጿል። በዝናብ እጥረት ሳቢያ ሰሜን ጎንደር፣ ማዕከላዊ ጎንደር፣ ደቡብ ጎንደር፣ ሰሜን ወሎ፣ ደቡብ ወሎ፣ ዋግ ኽምራ ብሔረሰብ አስተዳደር፣ የኦሮሞ ብሔረሰብ አስተዳደርና መሰል በአንዳንድ ወረዳዎች በዝናብ እጥረት ሳቢያ ህብረተሰቡና እንስሳት ለችግር መጋለጣቸው ተገልጿል። በእነዚህ ዞኖች በዋናነት የተከዜ ተፋሰስን ተከትሎ ሰሜን ጎንደር፣ ዋግ ሕምራና ሰሜን ወሎ ትልቅ ችግር ውስጥ እንደሚገኙ በሰሜን ሸዋ ዞን በግሪሳ ወፍ ሳቢያም አራት ወረዳዎች ለችግር መጋለጣቸውን የክልሉ አደጋ መከላከልና የምግብ ዋስትና ኮሚሽን ኮሚሽነር ዲያቆን ተስፋ አባተ ተናግረዋል። በስምንት ዞኖች ውስጥ ከሚኖሩ ዜጎች ከአንድ ሚሊየን በላይ የሚሆኑት አስቸኳይ ምግብ እርዳታ እንደሚያስፈልጋቸው ለዚህ የሚሆን ሀብት ለማሰባሰብ በክልሉ የተወከለ የልዑካን ቡድን ወደ አዲስ አበባ እንደሄደ ተገልጿል። የብሔራዊ አደጋ ስጋት ስራ አመራር ኮሚሽን ከፍተኛ የህዝብ ግንኙነት ባለሙያ አቶ አታለል አቦሀይ እንደገለጹት በአማራ ክልል ድርቅ መከሰቱንና የዋ ገምራና ጃናሞራ አካባቢዎች ደግሞ ችግሩ የጎላባቸውና በየዓመቱ በቋሚነት የሚረዱ አካባቢዎች ናቸው ብለዋል። በተለይም በእነዚህ አካባቢዎች በቋሚነት ሲረዱ የቆዩት መንግስታዊ ባልሆኑ ድርጅቶች እንደነበር ድርጅቶቹም እርዳታ ካቋረጡ ስምንት ወራት እንደሆናቸው ተናግረዋል። እነዚህን አካባቢዎች ጨምሮ በሌሎች ቦታዎች ድርጅቶቹ እርዳታ በማቋረጣቸው መንግስት ለአራት ሚሊዮን ዜጎች የሚሆን እርዳታ ማቅረቡን አስረድተዋል። ከአማራ ክልል በተጨማሪ ሌሎች የድርቅ ችግር ላለባቸው አካባቢዎችም እርዳታ መላኩ ን ጠቁመው ክልሎች የቅድሚያ ቅድሚያ ለችግር የተጋለጡ ብለው የለዩትን ያሰራጫሉ ብለዋል። በአማራ ክልል ድርቅ ከተከሰተባቸው አንዱ ጃናሞራ መሆኑን የጠቀሱት ኃላፊው በዚህ አካባቢ ብቻ 86 ሺህ ዜጎች አስቸኳይ የምግብ እርዳታ እንደሚያስፈልጋቸው ገልጸዋል። ኢትዮጵያ የዲጂታል መታወቂያ ለስደተኞች ልትሰጥ ነው ኢትዮጵያ በምስራቅ አፍሪካ የመጀመሪያ የሆነውን የዲጂታል መታወቂያ ለስደተኞች ልትሰጥ መሆኑን ስደተኞችና ከስደት ተመላሾች ኮሚሽን አስታወቀም። ለስደተኞች የብሔራዊ ዲጂታል መታወቂያ ለመስጠት የሚያስችል የመግባቢያ ሰነድ ፊርማ በኮሚሽኑ በብሔራዊ መታወቂያ ፕሮግራም ጽህፈት ቤት እና በተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን መካከል እንደተፈረመ ተገልጿል። የዲጂታል መታወቂያ አገልግሎት ባለፉት ሶስት ዓመታት በኢትዮጵያ የሙከራ ትግበራ ላይ የሚገኝ ሲሆን በ2015 ዓ ም የዲጂታል መታወቂያ አዋጅ ጸድቆ ወደ ስራ መገባቱም ይታወሳል። እስካሁንም ከ3 ሚሊዮን በላይ ዜጎች ብሔራዊ መታወቂያ ለማግኘት የሚያስችላቸውን ምዝገባ ማድረጋቸውን ጽህፈት ቤቱ አስታውቋል። የብሔራዊ መታወቂያ ፕሮግራም ጽህፈት ቤት በሚቀጥሉት ሶስት ዓመታት ዘጠና ጠ ሚሊዮን ዜጎችን የብሔራዊ መታወቂያ ባለቤት ለማድረግ እየሰራ እንደሚገኝም አመልክቷል። አቶ አብነት ገብረመስቀል በፖሊስ ቁጥጥር ስር መዋላቸው ተገለጸም። ታዋቂው ባለሀብት አቶ አብነት ገብረመስቀል በፖሊስ ቁጥጥር ስር የዋሉት ከቀድሞ ሸሪካቸው ሼህ መሐመድ ሁሴን አሊ አላሙዲ ጋር በነበራቸው የጋራ ንብረት አስተዳደር መሆኑ ተገንቁሯል። አቶ አብነትን በቁጥጥር ስር እንዲውሉ ሰበብ የሆነው የቀድሞ ሸሪኮቹ የጋራ ንብረት የነበረው ቦሌታወር ነው ተብሏል። አቶ አብነት የቦሌታወርን ንብረቶች ያለ አላሙዲ እውቅና ከመንግስት ባለስልጣናት ጋር በመመሳጠር ወደ ራሳቸው እንዲተላለፍ አድርገዋል። ከሀያ ዓመታት በፊት በተገነባው ቦሌታወር ሼህ መሐመድ ሁሴን አሊ አላሙዲ የ60 በመቶ ድርሻ ሲይዙ አቶ አብነት ደግሞ ቀሪውን 40 በመቶ ድርሻ አላቸውም። አቶ አብነት የዚህ ህንጻ ስራ አስኪያጅ ሆነው ሲሰሩ ቆይተዋል። አቶ አብነትን በቁጥጥር ስር የዋለው ፖሊስ ባለሀብቱ ከንብረቱ ጋር በተገናኘ ፈጽመውታል ባለ ጉዳይ ላይ ምርመራ እያካሄደ ይገኛል። ከዚሁ ጋር በተገናኘም አርብ ዕለት ለፍርድ ቤት ቀርበው እንደነበር አመልክቷል። በባቢሌ ዝሆኖች መጠለያ ውስጥ የተለያዩ ቦታዎች መጥተው በህገወጥ መንገድ የሰፈሩ ናቸው የተባሉ ከ30 ሺህ በላይ አባወራዎች ከፓርኩ እንዲወጡ ሊደረግ መሆኑን የባቢሌ ዝሆኖች መጠለያ ጽሕፈት ቤት አስታወቅም። የጽሕፈት ቤቱ ኃላፊ አቶ አደ መሐመድ በባቢሌ ዝሆኖች መጠለያ ጣቢያ ከሶማሌና ከኦሮሚያ ክልል የተለያዩ አካባቢዎች ወደ መጠለያ ጣቢያው ገብተው የሰፈሩ ሰዎችን ከጣቢያው እንዲወጡ ልናድርግ ነው ብለዋል። በፓርኩ ውስጥ ከ30 ሺህ በላይ አባ ወራዎች መኖራቸውን የገለጹት ኃላፊው የመኖሪያ አካባቢያቸውን ለቀው በህገወጥ መንገድ ወደ መጠለያ ጣቢያው የገቡት ሰዎች አብዛኞቹ በመጠለያ ጣቢያው አዋሳኝ አካባቢ ኖሩ የነበሩ የሶማሌና የኦሮሚያ ክልል አካባቢ ነዋሪዎች ናቸው። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።